ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የትኛው የፖለቲካ ፓርቲ በሂደቱ ይሳተፋል፣ የትኛውስ ወደ ሂደቱ አልገባም የምለው ሂደቱ ሲጠናቀቅ የምንገልጸው ይሆናል። ለጊዜው ግን በሶስት ቀን ውስጥ ያለው እንቅስቃሴ ግን ጥሩና አበረታች ነው። በርካታ የፖለቲካ ፓርቲዎች በሂደቱ ይሳተፋሉ ብለን እንጠብቃለን። የኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ኃላፊና ጸሐፊ አቶ ነጋዶ ፊሳ ናቸው የሰማችኋቸው። የፊታችን ግንቦት አጋማሽ የሚካሄደውን ብሔራዊ ምርጫ የሚመለከት ዘገባ በአብይ ርዕስ ይዘናል። ሚሄ ኦባማ ሚ ማ ሳ ቦ ሳኒ በሚሸል ማሊና ሳሻ እንዲሁም በቦና ሰኒ በኦባማ ቤተሰብ አባላት በሁላችንም ስም መልካም የምስጋና ቀን በዓል እንዲሆንላችሁ እመኛለሁ። በመላይቱ ዩናይትድ ስቴትስ ዛሬ አሜሪካውያን ቤተሰቦች የምስጋና ቀን በዓል ወይም ታንክስጊቪንግ በማክበር ላይ ናቸው። የሰማችሁትም ፕሬዚደንት ባራክ ኦባማ ከበዓሉ አስቀድሞ ዕለቱን አስመልክቶ ከዋይት ሃውስ ካሰሙት የምስጋና መልእክት የተወሰደ ነው። በነገራችን ላይ ምናልባት የማታውቁ ካላችሁ ቦና ሰኒ የሁለቱ ሁለቱ ማለት ናቸው የኦባማ ቤተሰብ ውሾች ናቸው። ለዕለቱና ስለ ዕለቱ ተብለው የተሰናዱ ሌሎች ልዩ ልዩ ቅንብሮችም አሉን። ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች ሐሙስ ዳር 18 2007 ዓ ም አስተናጋጆቻችሁ አሉላ ከበድና እኔም ሰሎሞን አባተ ነን ከፕሮዲውሰራችን ንጉሡ ታምሬና ከስርጭት መሐንዲሱ ከኦድሬስ ሬጅስ ጋር በዩናይትድ ስቴትስ ለምትኖሩና በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን አደረሳችሁ እንላለን። መልካም የምስጋና ቀን አብረን እናምሽ። በቅድሚያ ግን የሰዓቱን የዓለም ዜና የኢቦላ መከላከያ ክትባት ለመስራት በሰው ላይ እየተካሄደ ያለው ሙከራ ጥሩ ውጤት እያሳየ መሆኑ ተገለጸ። የዕለቱ መልካም ዜና ነው። ዝርዝሩን አሉላ ይዟል። የሙከራው ክትባት የተሰጣቸው ሀያውም ጤናማ ሰዎች የበረታ የሚባል የጎን ጉዳት እንዳላጋጠማቸውና በሀያውም ላይ የኢቦላ ቫይረስን ለመከላከል እየሰራላቸው መሆኑን የተገለጠው ዘ ኒው ኢንግላንድ ጆርናል ኦፍ ሜዲሲን የተባለው መጽሔት ይዞ በወጣው ጽሁፍ ባለፈው ነሐሴ ሰባት ሁለት ሺ ስድስት ዓመተ ምህረት በተጀመረው ሙከራ ክትባቱ የተሰጣቸውን በጎ ፈቃደኞች ተመራማሪዎቹ ለተጨማሪ አርባ ስምንት ሰዓታት ለአንድ ዓመት ያህል በቅርቡ የሚከታተሏቸው እንደሚከታተሏቸውን ያስታወቁት በእንግሊዙ መድኃኒት አምራች ኩባንያ ግላክሶ ስሚስ ክላይን በተሰራው በዚህ ክትባት ላይ ሙከራው እየተካሄደ ያለው ደህንነቱን ለመፈተሽ እንደሆነ ተመልክተዋል። በምዕራብ አፍሪካዊ ኢቦላ ወረርሽኝ እስካሁን 16 ሺ ሰው መያዙንና ከመካከላቸውም ወደ 5700 ሰው መሞቱን የዓለም ጤና ድርጅት በትላንትናው ዘገባው አስታውቋል። ምንም እንኳን አበረታች ውጤት እያየን ቢሆንም አሁን ያገኘናቸው መረጃዎች ስራው የአንዲት ንዑስ አካል ብቻ ነች ብለዋል የግላክሶ ስሚስ ክላይን የዓለም አቀፍ የክትባት መርሃ ግብር ሊቀመንበር ዶክተር ሞንሴፍ ስላዊ። በዩናይት ስቴትሱ የብሔራዊ ጤና ምርምር ተቋም ኤንይች የአለርጂና ተላላፊ በሽታዎች ጥናት ክፍል ዲሬክተር ዶክተር አንቶኒ ፋውቺም የክትባቱ የመጀመሪያ የጥናት ሙከራዎች ተስፋ ሰጪ ምልክት ነው የሰጡት ብለዋል። the with the dose were really quite favorable. Virtually all of the መጠኑ ከፍ ተደርጎ የሚሰጥበት ሙከራ በእጅጉ አበረታች ውጤት ነው የፈነጠቀው መጠኑ ከፍ ያለ የክትባት መድኃኒት የተሰጣቸው ሰዎች ሁሉም ማለት ይቻላል በሽታውን ለመከላከል የሚረዳው የሰውነት ቅመም አመርቂ በሆነ ሁኔታ መገኘቱ ነው በሙከራው የተስተዋለው ይህም የአንድ ክትባት መስራት ሁነኛ ጠቋሚ ነው ለኢቦላ ወረርሽኝ መድኃኒትና መከላከያ ለማግኘት የዩናይት ስቴትሱን የጤና ምርምር ተቋምና የተለያዩ የመድኃኒት ኩባንያዎችን ጨምሮ በዓለም ዙሪያ በርካታ የምርምር ተቋማት በጥድፊያ ስራው እንደተጠመዱ ይታወቃል። የመን ውስጥ በተካሄደ ድንገተኛ ዘመቻ በአልቃይዳ ታግተው ከማዕከል ርቃ በምትገኝ ቀበሌ ውስጥ ተይዘው የነበሩ ስምንት ሰዎች ነፃ መውጣታቸውን የአሜሪካ ጦር ትናንት አስታወቀ። በዘመቻው ውስጥ ተሳትፎ እንደነበረው ማክሎ አመልክቷል። ኒውዮርክ ታይምስ ጋዜጣ በትናንት እትሙ በዘመቻው ውስጥ 24 የሚሆኑ የአሜሪካ ኮማንዶ ወታደሮች መሳተፋቸውን ዘግቧል። ዘመቻው የተካሄደው በየመንና በሳዑዲ አረቢያ ድንበር ላይ ምስራቅ የመን በሚገኝ በአካባቢው የሚኖሩ ጎሳዎች ለአልቃይዳ ከለላ ይሰጡበታል በተባለ ስፍራ ሲሆን ነፃ እንዲወጡ የተደረጉት አንድ ኢትዮጵያዊ፣ አንድ የሳዑዲ አረቢያ ዜጋና ስድስት የመናውያን መሆናቸውን ጋዜጣው ጠቁሟል። ስምንቱ ነፃ የወጡበት ዘመቻ የተመራው በየመን ኃይሎች ሲሆን የተከፈተው ከሀገሪቱ ፕሬዚደንት አቤድ ራቦ መንሱር ሀዲ ጋር ከተደረገ ምክክር በኋላ መሆኑን የአሜሪካ መከላከያ ባለስልጣናት ተናግረዋል። ዋሽንግተን በምታካሄደው ጸረ ሽብር ዘመቻዋ የመን ውስጥ የየመን ኃይሎች ራሳቸው በግንባር መስመሮች ላይ እንዲሰለፉ መደረጉ አስተዳደራቸው የያዘው ስልት የስኬት ማሳያ መሆኑን ፕሬዚደንት ባራክ ኦባማ ተናግረዋል። የአሜሪካ ድሮኖች አክራሪ ታጣቂዎች መሽገውባቸዋል በሚባሉ አካባቢዎች ላይ ጥቃት ማድረሳቸውን እንደቀጠሉ መሆኑም ተዘግቧል። መሳሪያ ያልያዘ ጥቁር ወጣት የገደለው ነጭ ፖሊስ ክስ ሊመሰረትበት አይገባም የሚለው ውሳኔ በቅድመ ክስ አጣሪ ኮሚቴ እንደተሰጠ በተጫሩ የዘር ገጽታ በያዘ ሁከት ስትናጥ የቆየችው የሚዙሪዋ ፈርግሰን ቀበሌ ያለፈው ሌሊት በተሻለ የጸጥታ ሁኔታ ማሳለፏ ተገለጠ። ሰው ዛሬ እየተከበረ ላለው የምስጋና ቀን ሲዘጋጅም ታይቷል። ከተማይቱን ትናንት ረቡዕ ከሰዓት በኋላም የተበታተኑ የተቃውሞ እንቅስቃሴዎች ይታዩባት የነበረ ቢሆንም ምናልባትም አስተዋጽኦ ሳያደርጉ አልቀሩም በተባለው የተበላሸ የክረምቱ አየር ሁኔታ ዛሬ እየተከበረ ያለው የምስጋና ቀል በዓል ዋዜማና ግዙፍ ቁጥር ያለው የፖሊስ ኃይል ምክንያት ለሰልፍ የወጣው ሰው ቁጥር ከቀደሙት ሁለት ሌሊቶች ያነሰ ነበር። ትናንት ከቀጥር በፊት በከተማይቱ ማዘጋጃ ቤት ደጅ የተገኙ ተቃዋሚዎች ሀፍረት ሀፍረት እያሉ ሲጮ ተሰምተዋል። ፖሊስ ሶስት ሰዎችን ያሰረ ሲሆን አንዱ ጥቃት በመሰንዘር ክስ የተመሰረተበት መሆኑን ተመልክተዋል። አስራ ስምንት ዓመቱ ወጣት ማይክል ብራውን በነጭው ፖሊስ ዳረል ዊልሰን ባለፈው ነሐሴ ወር መገደል በአብዛኛው የጥቁሩ ቀበሌዎች በሆነችው የሴንት ሉዊስ ከተማ ኩታገጠም መኖሪያ ሰፈር ውስጥ በፖሊስና በሰዎች መካከል ወይም በነዋሪዎች መካከል ያለውን የዘር መቋሰል አገንፍሎታል። በሌላ በኩል ደግሞ የሚዙሪዋ ፈርገሰን ቀበሌ ላይ የነበረው ይህ መካረር በትናንትናው ምሽት ረገብ ያለ ቢመስልም የኦሃዮ ግዛቷ ክሊፍላንድ ከተማ ፖሊስ ትናንት ያወጣው አዲስ ቪዲዮ ፖሊሶች አንድ የውሸት ሽጉጥ ይዞ የነበረ የአስራ ሁለት ዓመት ዕድሜ የነበረው ጥቁር ልጅ ተኩሰው ሲገድሎ ያሳያል። መንገድ ላይ ለአካባቢ ቅኝት በተተከለ ካሜራ የተቀረጸው ምስል እንደሚያሳየው ጥቁሩ ታዳጊ ታሚር ራይስ ባለፈው ቅዳሜ በመንገዱ የእግረኛ መሄጃ ላይ የመጫወቻ ሽጉጥ ይዞ በሞባይል ስልክ እያወራ ሲሄድ ፖሊሶች በመኪና ደርሰው ከወጡ በኋላ በሰከንዶች በሚቆጠር ጊዜ ተኩሰውበታል። በሚታየው ተንቀሳቃሽ ምስል ላይ ድምፅ አብሮት ስላልተቀረጸ በወጣቱና በፖሊሶቹ መካከል የነበረው ምልልስ ይዘት ምን እንደነበር አልታወቀም። ራይስ ሕይወቱ ያለፈችው በማግስቱ እሁድ ሆስፒታል ውስጥ ነው። አንድ ሌላ መንገደኛ ልጁ የያዘው ሽጉጥ መጫወቻ ወይም የውሸት ሳይሆን እንደማይቀር ለፖሊስ ደውሎ ጠቁሞ የነበረ ቢሆንም መልእክቱን የተቀበለው የፖሊስ መኮንን ግን ያንን መልእክት ልጁን ላነጋገሩት ፖሊሶች በወቅቱ አለማስተላለፉ ተነግሯል። ፖሊስ ቪዲዮውን ያወጣው በልጁ ቤተሰብ ጥያቄ ሲሆን የቤተሰቡ አባላት በሰጡት መ ለጫ ፖሊሶቹ በልጁና በመጫወቻ ሽጉጡ ላይ እርምጃውን የወሰዱት እጅግ በፈጠነ ሁኔታ ነው ብለዋል። ሁለቱም የፖሊስ አባላት በአስተዳደራዊ እረፍት ለጊዜው ከሥራ ውጭ የተደረጉ ሲሆን አቃቢ ሕግ ሁኔታውን እያጠና መሆኑን ገልጿል። የታሚር ራይስ መገደል በዩናይትድ ስቴትስ የዘር ግንኙነቶች ውስጥ በቅርብ ጊዜያት አወዛጋቢ በሆኑት የአንድ ጥቁር ወጣት በሂስፓኒክ የሰፈር ጠባቂ መገደልና በፈርገሰኑ ጉዳይ ላይ ተጨማሪ ጫና ሆኗል። አፍጋኒስታን ዋና ከተማ ካቡል ውስጥ አንድ አጥፍቶ ጠፊ የቦምብ ጥቃት አድራሽ እንግሊዝ ኤምባሲ ህንጻ ላይ መኪና እያሽከረከረ ደርምሶ ሲገባ ባደረሰው ጥፋት ቢያንስ አምስት ሰዎች ተገድለዋል። ከተገደሉት መካከል አንዱ እንግሊዛዊ እንደሆነም ተነግረዋል። በዚህ ጥቃት ሌሎች ሰላሳ ሶስት ሰዎች መጎዳታቸውንና ሁሉም አፍጋናውያን መሆናቸውን የአፍጋንስታን የሀገር ውስጥ ጉዳይ ሚኒስትር መግለጫ አመልክተዋል። መኪና ውስጥ በነበሩት ላይ ጉዳት መድረሱን ካቡል የሚገኘው የእንግሊዝ ኤምባሲ ከማረጋገጥ ሌላ ተጨማሪ ዝርዝር አላወጣም። ለጥቃቱ ታሊባን ኃላፊነት ወስዶ ኢላማ ያደረገው የውጭ ወራሪ ኃይሎችን ነው ብለዋል። ብዙዎች መገደላቸውንና መቁሰላቸውንም ተናግሯል። በሳምንቱ መጀመሪያ ላይ ካቡል ውስጥ መንገድ ላይ የተጠመደ ፈንጂ ሁለት የአሜሪካ ወታደሮችን ገድሏል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶሪያ መንግስት የአይሲል አክራሪ ኃይሎች ጠንካራ ይዞታ በሆነችው ራቃ ከተማ ላይ ባደረሰው የአየር ድብደባ ብዙ ሲቪሎችን የመግደሉ ዜና በእጅጉ ያስደነገጠው መሆኑን የአሜሪካ መንግስት አስታወቀ። ዋና ጽህፈት ቤቱ እንግሊዝ የሚገኘው የሶሪያ የሰብአዊ መብቶች ቃፌር የሚባለው ቡድን ባወጣው ሪፖርት በድብደባው ቢያንስ 95 ሰው መገደሉንና ከሞቱት መካከል ቢያንስ ሃምሳ ሁለቱ ሲቪሎች መሆናቸውን ገልጿል። ድብደባው የተፈጸመው በአንድ የኢንዱስትሪ መንደርና ሰው በብዛት በሚገኝበት የገበያ ስፍራ ላይ መሆኑንም ቡድኑ አክሎ አመልክቷል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ማምሻውን ባወጣው መግለጫ ደማስቆ ሰብአዊ መብቶችን መርገጧንና ዓለም አቀፍ ድንጋጌዎችን መጣሷን ቀጥላለች ብሏል። የሶሪያ መንግስት የሶሪያን ሲቪሎች በመግደል መቀጠሉ ለሰብአዊ መብቶች ያለውን ንቀት የተመላበት ቸልተኝነት ያጋልጣል ሲለ ውጭ ጉዳይ መስሪያ ቤቱ ከሷል። ዩናይትድ ስቴትስ ሶሪያ ውስጥ የምታካሄደው የአየር ድብደባ ያተኮረው በአይሲል ታጣቂዎችና ይዞታዎች ላይ ቢሆንም የሶሪያ ሕዝብ አመፅ የሌለበት የፖለቲካ መፍትሄ እንዲያገኝ የአሳድ መንግስት መውደቅ አለበት ብሏል። የአሜሪካው የትናንቱ የውጭ ጉዳይ መስሪያ ቤት መግለጫ በሌላ በኩል ደግሞ እስላማዊ ካሊፌት ነኝ የሚለው ጽንፈኛ ቡድን ባለፈው ወር መጨረሻ አካባቢ 18 የሶሪያ ወታደሮችን እያረደ ሲገድል የሚያሳይ ቪዲዮ አውጥቶ ነበር። ኒውዮርክ ታይምስ የሚባለው አሜሪካ ውስጥ የሚወጣ ጋዜጣ በዛሬው እትሙ ዩናይትድ ስቴትስ በአይሲል ላይ ጥቃት ለማድረስ ሪፐርስ ወይም አጫጅ የሚል ስያሜ ያላቸውን ስድስት ድሮኖች በመጪዎቹ ጥቂት ሳምንታት ውስጥ ከአፍጋኒስታን እንደምታንቀሳቀስ ዘግቧል በመጨረሻም በኢራን የኒውክሌር መርሃ ግብር ላይ የተጀመረው ድርድር የመቀጠሉን ሀሳብ እንደሚደግፉ የሀገሪቱ ከፍተኛ መንፈሳዊ መሪ አያቶላ አሊ ሀሜኒ ገልጠው ሂደቱ ከከሸፈ ይበልጥ የምትጎዳው የዩናይት ስቴትስ ትሆናለች ብለዋል። አያቶላ ይህን መልእክታቸውን ያሳለፉት ዛሬ በሀገሪቱ ቴሌቪዥን ባደረጉት ንግግር ሲሆን ስምምነቱ ላይ የመድረሻው ቀነ ገደብ ለሰባት ወራት መራዘሙንም ድርድሩን ሲጎ ሲደግፉ በቆዩበት ምክንያት እንደሚያግዙ ወይም እንደሚደግፉ አመልክተዋል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የሐሙስ ምሽት ዝግጅት ነው። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አሉላ ከበደ ነን። ዘግየት ብለው ከሚቀርቡት ዘገባዎችና ዝግጅቶቻችን ቀምሻውን እናስቀድም። ጎህ ሲቀድ ማለዳ ጅግራዎቹ በዛፍ ላይ ቁጭ ብሎ ማየት የተለመደ ነው። አዳኞች በጠብንጃ አነጣጥረው እስኪመቷቸው ከተቀመጡበት አይነሱም። በመላው ዩናይትድ ስቴትስ አሜሪካውያን ቤተሰቦች ዛሬ የምስጋናን ቀን በዓል፣ ታንክስጊቪንግ በማክበር ላይ ናቸው። በዚህ በዓል ዋናይቱ ምግብ ስለሆነችው ተርኪ ጅግራ መሰል ወፍ ዕለቱን ተንተርሶ ከተሰናዱ ቅንብሮች በአንዱ እናወጋቸዋለን። አድማጮች አሁን ወደ ዕለቱ አብይ ርዕስ እንለፍ። ለ2007 ዓመተ ምሕረት የኢትዮጵያ ብሔራዊ ምርጫ ባለፉት ሶስት ቀናት ሀያ ሁለት የፖለቲካ ፓርቲዎች የመወዳደሪያ ምልክቶቻቸውን እንደወሰዱ ተገለጠ። ከዳር 15 እስከ 30 ባለው ጊዜ ፓርቲዎች ምልክቶቻቸውን እንዲወስዱ የብሔራዊ ምርጫ ቦርድ የጊዜ ሰሌዳ ማስቀመጡም ተገልጧል። የጩዎችና የመራጮች ምዝገባም እንዲሁ አጠቃላይ ምርጫ ነክ ጥያቄዎችን ይዘው እስክንድር ፍሬው የቦርዱን የጽህፈት ቤት ኃላፊና ጸሐፊ አቶ ነጋ ዱፊሳን አነጋግሮ ተከታዩን አጠናቅረዋል። በጣም አመሰግናለን ስለ ጊዜዎት አቶ ነጋ ዶፊሳ፣ የብሔራዊ ምርጫ ቦርድ ጽፈት ቤት ኃላፊ እና የቦርዱ ጸሐፊ። እንግዲህ ከህዳር አስራ አምስት ሁለት ሺ ሰባት ጀምሮ ፓርቲዎች የመወዳደሪያ ምልክቶቻቸውን መምረጥ እንደሚጀምሩ ይገልጻል ቦርዱ ያወጣው የጊዜ ሰሌዳ ተጀምሯል ማለት ይቻላል። ይሄ አሁን ፓርቲዎች እየቀረቡ ምልክቶቻቸውን እየመረጡ ነው። አቶ ነጋ። አዎ እስክንድር እንዳልከው ከህዳር አስራ አምስት እስከ ሰላሳ ድረስ የፖለቲካ ፓርቲዎች የሚወዳደሩበትን ምልክት ከቦርዱ የሚወስዱበት ጊዜ ነው የተቀመጠው በዚሁም መሰረት እስከ ዛሬ ድረስ ሂደቱ ተጀምረዋል። በዚህ ሶስት ቀን ውስጥም ሀያ ሁለት የሚሆኑ የፖለቲካ ፓርቲዎች የሚወዳደሩበትን የፖለቲካ መወዳደሪያ ምልክት የወሰዱበት ሁኔታ ነው ያለው። እንግዲህ በሶስት ቀን ውስጥ ይሄ ጥሩ ጅምር ነው ብለን ነው የምናስበው። እንግዲህ በቀሩት ጊዜያት ውስጥም በተመሳሳይ የቀሩት የፖለቲካ ፓርቲዎች የሚወዳደሩበትን ምልክታቸውን እየቀረቡ ይወስዳሉ ብለን እንጠብቃለን። እንግዲህ ሀያ ሁለት ብለዋል። ስንት ፓርቲዎች ናቸው አቶ ነጋ? ለምሳሌ በዚህ በ ሁለት ሺህ ሰባቱ ሀገር አቀፍ ምርጫ ይሳተፋሉ ተብሎ የሚጠበቁት እንግዲህ አሁን እኛ ሰባ አምስት የፖለቲካ ፓርቲዎች አሉ በህጋዊ መንገድ ተመዝግበው እየተንቀሳቀሱ ያሉ። የትኛው የፖለቲካ ፓርቲ በሂደቱ ይሳተፋል፣ የትኛውስ ወደ ሂደቱ አልገባም የምለው ሂደቱ ሲጠናቀቅ የምንገልጸው ይሆናል። ለጊዜው ግን በሶስት ቀን ውስጥ ያለው እንቅስቃሴ ግን ጥሩና አበረታች ነው። በርካታ የፖለቲካ ፓርቲዎች በሂደቱ ይሳተፋሉ ብለን እንጠብቃለን። እዚህ ላይ አቶ ነጋ፣ አንድ ፓርቲ በምርጫ ቦርድ ተገኝቶ ምልክት መረጠ ማለት በምርጫው እንደሚሳተፍ አረጋገጠ ማለት ነው በእናንተ መለኪያ? ለምሳሌ የግድ ላይሆን ይችላል። የሚወዳደሩበትን ምልክት መውሰድ ማለት አንድ ደረጃ ሄደዋል ማለት ነው ወደ ሂደቱ ለመግባት ወሳኙና ዋናው ግን አሁን የመወዳደሪያ ምልክት የወሰዱ የፖለቲካ ፓርቲዎች የእጩ ምዝገባ የጊዜ ሰሌዳ ታህሳስ አስራ ስድስት የሚጀምረው ማለት ነው በዛን እለት ቀርቦ እጩዎቻቸውን ካስመዘገቡ በትክክል በተጨባጭ ወደ ሂደቱ ገብቷል ማለት ይቻላል። ይሄኛው የሚወዳደሩበትን ምልክት መውሰድ የመጀመሪያው ደረጃ ነው ማለት ነው ወደ ሂደቱ ለመግባት የሚያደርጉት እንቅስቃሴ። ከዚህ ጋር በተያያዘ በተለይ አንዳንድ ተቃዋሚ ፓርቲዎች የመወዳደሪያ ሜዳው ምቹ አይደለም፣ በጊዜ ሰሌዳው ላይ ከተቀመጡት የምርጫ ክንውኖች በፊትም በእነዚህ ሁኔታዎች ላይ ምቹ ባልሆኑት ሁኔታዎች ላይ ማለት ነው እንነጋገር ሲሉ ቆይተዋል። ለምሳሌ ገለልተኛ ያልሆኑ የምርጫ አስፈጻሚዎች ተጠርተዋል፣ መንግስት የተለያዩ ጫናዎች ያደርግብናል የሚሉና ሌሎቹም በእነዚህ ፓርቲዎች የሚቀርቡ ቅሬታዎች ነበሩ። አቶ ነጋ እዚህ ላይ ቦርዱም እነዚህን ሁኔታዎች እንደሚያጣራ፣ ነገሮችን በቸልታ እንደማያይ ሲገልጽ ነው የቆየውና ምን ላይ ይገኛል ይሄ? አቶ ነጋ እነሱ ያነሱትን ቅሬታ ቦርዱ አንድ በአንድ ይዞ እየሰራበት ይገኛል። የፖለቲካ ፓርቲዎቹ ድጋፍ በሚፈልጉበት አካባቢ ሁሉ እየተንቀሳቀሰ ተገቢውን ድጋፍ ከክልል መስተዳደር ሁሉ ሳይቀር ሊያገኙ በሚችሉበት ሁኔታ ላይ በሰፊው እየሰራ ያለበት ሁኔታ ነው። ስለዚህ የፖለቲካ ፓርቲዎቹ ያነሳቸውን ጥያቄ ቦርዱ በጥንቃቄ ይዘው አንድ በአንድ እየሰራበት ያለበት ሁኔታ ስላለ ከዚህ አኳያ እስካሁን ድረስ የገጠመን ችግር የለም፣ በዚህ አፈጻጸም ዙሪያ ማለት ነው። የመጨረሻ ጥያቄ ያደርገዋለው አቶ ነጋ ጥር አንድ ቀን የመራጮች ምዝገባ በይታ ይጀመራል፣ ይላል ቦርዱ ያወጣው የጊዜ ሰሌዳ። የካቲት ሰባት ደግሞ የምረጡኝ ቅስቀሳ ይጀመራል ይላል እና አንዳንዴ መራጮች ቅስቀሳ በቅስቀሳ ተስበው የበለጠ የመመዝገብ ሁኔታ ይታያል፣ በፓርቲዎች ወይ በእጩዎች ቅስቀሳ ተስበው ማለት ነው። ቅደም ተከተሉ ግን ለምሳሌ የመራጮቹ ምዝገባ ይቀድማል፣ ከዛ በኋላ ነው የምረጡኝ ቅስቀሳ የሚጀመረው እና ሁልጊዜም አሰራሩ እንደዚህ ነው። የተለመደው አሰራር ይሄ ነው ማለት ነው። አቶ ለዛ የተመቻቸው ነገር የእጩዎች ምዝገባ ከመራጮች ምዝገባ ቀደም ብሎ ታኅሣሥ አስራ ስድስት እንዲጀመር ያደረግንበት ሁኔታ አለ። ከ የመራጮች ምዝገባ ከጥር አንድ ትንሽ ከእጩዎች ምዝገባ ዘግየት ብሎ ነው ጀምሮ። ይሄ የሆነበት አንዱ ምክንያት ከፖለቲካ ፓርቲዎች ጋር ስንወያይ የእጩዎች ምዝገባ ቀድሞ መከናወኑ በርካታ መራጮች በሂደቱ እንዲሳቡ ድጋፍ ያደርጋል በሚል እነሱም ከሰጡት አስተያየት ተቀብለን ነው። ያ እንደ ጥሩ ጎን ሊታይ የሚችል ነው። ከዚህ በፊት እንዳውም የነበረው በአብዛኛው የእጩና የመራጮች ምዝገባ በተመሳሳይ ወቅት ነበረ የሚደረገው። በዘንድሮ ግን ከፖለቲካ ፓርቲዎች ጋር ባደረግነው ውይይት የእጩዎች ምዝገባ ትንሽ ቀደም ቢደረግ ጥሩ ነው፣ መራጮችም በሂደቱ ሊሳቡ ይችላሉ የሚል አስተያየት ስለነበረ እሱን ለማካተት በዛ መልኩ ሄደንበታል። የምረጡኝ ዘመቻ ቅስቀሳ በተመለከተ፣ እሱ ዘወትርም እንደሚደረገው የእጩዎች ምዝገባ ከተጠናቀቀና እጩዎችም ተለይተው የእጩነት መታወቂያ ወረቀት ከያዙ በኋላ ነው ወደ ምረጡኝ ዘመቻ ወይ ኤሌክሽን ካምፔን የሚገቡትና ይሄ የተለመደ አሰራር ነው። ይሄ ሂደቱን ጠብቆ እጩዎች መታወቂያቸውን ከያዙበት ቀን ጀምሮ ድምፅ መስጫው ሁለት ቀን እስኪቀረው ድረስ የሚቀጥል ይሆናል ሂደቱ ማለት ነው። ይሄ ያው የተለመደ አሰራር ነው። ይህንን ከፖለቲካ ፓርቲዎቹም በተወያየ ነው የተስማማንበት ነጥብ ነው። ቦርዱም ይህንን ተቀብሎ ያጸደቀው የጊዜ ሰሌዳ ነው። አቶ ነጋዱ ፊሳ የምርጫ ቦርድ ጽሕፈት ቤት ኃላፊና የቦርዱ ጸሐፊ እንግዲህ ለስራ ጉዳይ ከአዲስ አበባ ውጭ እየሄዱ መንገድ ላይ ሆነው ነው ይህንን ቃለ ምልልስ የሰጡን። በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮች ነው። እኔም አመሰግናለሁ፣ መረጃው ለሕዝባችን ደርስ ስላደረጋችሁ እናመሰግናለን። ዓለም አቀፉ የቀይ መስቀል ኮሚቴ አይሲአርሲ በመሳሪያ ግጭትና አመፅ ኑሯቸው የተናጋ በሚሊዮኖች የሚቆጠሩ ሕዝቦችን ለመታደግ 1.68 ቢሊዮን ዶላር ከፍተኛ እርዳታ ተማጥኗል። ዋና መቀመጫውን በስዊዘርላንድ ያደረገው ዓለም አቀፉ የሰብአዊ መብቶች ተከራካሪ ወይም ጥበቃ ድርጅት በመካከለኛው ምስራቅ ሀገሮችና በአፍሪካ አህጉር የእርስ በርስ ግጭቶችና የአመጽ ክስተቶች መበራከታቸው የአካባቢ ጸጥታዎችን በማናጋት ቀድሞም በድህነት ይማቅቁ የነበሩ አገሮችን ልማት ስጋት ላይ ጥሏል ይላል። ይህ በእንዲህ እንዳለ የዓለም የምግብ ፕሮግራም በበኩሉ በዓለም አቀፍ እርዳታ እጥረት የተነሳ ኬንያ ውስጥ የሚገኙ የሶማሊያና የሱዳን ስደተኞችን መመገብ ችግር እንደገጠመው በመግለጫው አስታውቋል። ሊሳ ሽላይን ከጄኔቫ ስለ ዓለም አቀፍ የቀይ መስቀል ኮሚቴ፣ ሻሮን ቤን ደግሞ ከዋሽንግተን ዲሲ የዓለም የምግብ ፕሮግራም መግለጫ ላይ ያጠናቀሩት ዘገባ አለ ትዝታ በላቸው ታቀርበዋለች። ዓለም አቀፍ የቀይ መስቀል ኮሚቴ በአሁኑ ጊዜ የትጥቅ ትግል የሚካሄዱባቸው ሁኔታዎች ከተለመደው የተለዩ ናቸው ይላል የዓለም አቀፍ ሰብአዊ ድርጅቱ አይሲአርሲ ፕሬዝደንት ፒተር ሞሪየር። በዓለም ላይ አዳዲስ የቀውስ አይነቶችና ነውጠኝነቶች እየተከሰቱ መሆናቸውን ጠቅሰው አብዛኛውን ጊዜም ክልላዊ ይዞታ እንዳላቸው ይናገራሉ። ሞር ሲ በአሁኑ ጊዜ ልዩ ልዩ ግንባሮችና አቋሞች እየተከሰቱ ስለሆነ በመሳሪያ የሚካሄዱ ግጭቶች በአንድ አገር ውስጥ የተወሰኑ ይሁኑ ወይም ዓለም አቀፍ አንድምታ ይኑራቸው ቀድሞውንም አይታወቅም። እንደዚያም ሆኖ ዓለም አቀፍ የመሳሪያ ግጭት፣ የሀገሮች ውስጥም የእርስ በርስ ግጭቶች፣ ወንጀሎች፣ ማኅበረሰቦች መካከል የሚካሄዱ ግጭቶች ቀድሞ እንደነበሩ ሁሉ ቀጥለዋል። ሞሪየር በሶሪያ ውስጥ የሚካሄደው ጦርነት የእርስ በርስ መሆኑ ከቆመ ቆይቷል። ኢራቅን፣ ሊባኖስና ዮርዳኖስን በመጠቅለል ክልላዊ ቀውስ ሆኗል ይላሉ። የአክራሪነት በዓለም ላይ መንሰራፋት እሳት ላይ ቤንዚል እንደ ማርከፍከፍ በመሆን የአመፅ ባህሪዎችንም እያባባሰ መሆኑን ይናገራሉ። ሲሪያ ሶሪያ ውስጥ ግጭት ከተጀመረ ወዲህ 200 ሺህ ሰዎች ተገድለዋል። ከዚህ ዓመት መግቢያ ጀምሮ ኢራቅ ውስጥ በግጭት የተገደሉ ሰዎች ቁጥር 9200 ደርሷል። ሶሪያና ኢራቅ የአካባቢዎችና የዓለም አለመረጋጋት ማዕከል ሆነዋል። ዓለም አቀፍ የቀይ መስቀል ኮሚቴ አይሲአርሲ ለሕዝብ እርዳታ ከሚያቀርብባቸው ሀገሮች ሶሪያ ቀዳሚውን ቦታ ትይዛለች። ከዚያ በቅደም ተከተላቸው ደቡብ ሱዳን፣ አፍጋኒስታን፣ ኢራቅ፣ ሶማሊያ፣ ዲሞክራሲያዊት የኮንጎ ሪፐብሊክ፣ በእስራኤል ይዞታ ስር የሚገኙ የፊልስጤም ግዛቶች፣ ማሊ፣ የማዕከላዊት አፍሪካ ሪፐብሊክ እና ኡክሬን ይገኛሉ። የአይሲአርሲ ፕሬዝደንት ፒተር ሞሪየር አመጽና የእርስ በርስ ግጭት ሕይወት ብቻ ሳይሆን ልማትም ያጠፋሉ ይላሉ። አንዳንድ አነስተኛም ቢሆን የልማት ምርታ ያዝ መዘገቡ ያላደጉ አገሮች የዘረጓቸው የጤና ተቋማት የውሃና የንጽህና መዋቅሮች በርስ በርስ ጦርነት ምክንያት የወደሙ መሆናቸውን ይናገራሉ። በዚያም ምክንያት ዓለም አቀፍ የቀይ መስቀል ኮሚቴ አይሲአርሲ በሰብአዊ እርዳታ አቅርቦቱ ግጭቶች የሚካሄዱባቸው ሀገሮች ውስጥ ለሚኖሩ ህዝቦች ደህንነት ትኩረት የመስጠት እቅድ እንዳለውና ሆኖም ለጤና ጥበቃ በተለይም በግጭት ለቆሰሉ የቀዶ ጥገና አገልግሎት የመስጠት ሥራውን እንደሚቀጥል የሰብአዊ ድርጅቱ ፕሬዝዳንት ፒተር ሞሪየር ገልጸዋል። ይህ በእንዲህ እንዳለ የዓለም ምግብ ፕሮግራም ደብልዩ ኤፍፒ ከዓለም አቀፍ እርዳታ እጥረት የተነሳ ኬንያ ውስጥ የሰፈሩ የሱዳንና የሶማሊያ ስደተኞችን ለመመገብ እየታገለ መሆኑን ይናገራል። በጣም ብዙ ገንዘብ የሚጠይቁ አዳዲስ ቀውሶች የዓለም ማህበረሰብ ላይ ስለተደቀኑም የምስራቅ አፍሪቃው ሰብአዊ ቀውስ ብጥብጥ እንዳያስነሳ ስጋቱን ገልጿል። በያዝነው ዓመት በግጭቶች ምክንያት በዓለም አቀፍ ደረጃ ከቤት ንብረቱ የተፈናቀለው ሕዝብ ቁጥር ከመቼውም ከፍተኛ 52 ሚሊዮን መድረሱን የተባበሩት መንግስታት ድርጅት ገልጿል። በእርስ በርስ ግጭቶች ላይ ደግሞ የምዕራብ አፍሪካ አገሮችን የመታው የኢቦላ ወረርሽኝ ቀውስ ተደርቧል። በኬንያ ብቻ አምስት መቶ ሺህ የሚሆኑ የሶማሊያና የደቡብ ሱዳን ስደተኞች የሚገኙ ሲሆን የዓለም ምግብ ፕሮግራም በለጋሾች እርዳታ እጥረት የተነሳ የሚያቀርብላቸውን ምግብ በግማሽ ለመቁረጥ መገደዱን የድርጅቱ የምስራቅና የማዕከላዊ አፍሪቃ ቃል አቀባይ ቼልሳ መክዳው ተናግረዋል። ከመጋቢት እስከ ጥር ወር ለስደተኞች በምናቀርበው የምግብ እርዳታን በተመለከተ አሁን አሳሳቢ ሁኔታ ውስጥ ነው የምንገኘው። በመሰረቱ ኬንያ ውስጥ ያሉ ስደተኞችን ለመርዳት በወር አስር ሚሊዮን ዶላር ነው የሚያስፈልገን በሶማሊያና በደቡብ ሱዳን ያሉት የፖለቲካ ቀውሶች እስከሚፈቱ ድረስ ይህ እርዳታ በየወሩ መቀጠል አለበት። በምግብ እጥረት የተነሳ ከወዲሁ በስደተኞች ካምፕ ውስጥ የሚታየው ጎሳን መሰረት ያደረገው ውጥረት ግጭቶች እንዳይባባሱ ስጋት መደቀኑን የዓለም ምግብ ፕሮግራም ቃል አቀባይ ተናግረዋል። በዩናይትድ ስቴትስ ውስጥ ያለው የዘር ግንኙነትን የሚመለከት ሁኔታ ፕሬዚዳንት ባራክ ኦባማን በግል የሚነካ ጉዳይ ነው ይላል ቀጣዩ ዘገባ ሲንደረደር። በሚዙሪ ክፍለ ግዛት ፈርግሰን ከተማ ውስጥ ቀውስ በተከሰተበት ወቅት ፕሬዚዳንት ኦባማ የመረጋጋትና በሕግ የመገዛት ጥሪ ሲያቀርቡ ቆይተዋል። በፈርግሰን ከተማ በተከሰተው ቀውስ ምክንያት ፕሬዚዳንት ኦባማ ዩናይት ስቴትስ ውስጥ በነጮችና በጥቁሮች መካከል አለ ብለው የሚያምኑትን ዘረኝነትንና አለመተማመንን የሚመለከት ሁኔታ ሊያከትም የሚችል ትልቅ ለውጥ እንዲደረግ ከምን ጊዜም በበለጠ ግልጽ በሆነ መንገድ ጥሪ ለማቅረብም ተገደዋል። በዋይት ሀውስ የአሜሪካ ድምፅ ራዲዮ ዘጋቢ ሉዊስ ራሚሬዝ ያጠናቀረውን ዘገባ አዳነች ፍሳሐየ ታቀርበዋለች። ፈርግሰን ላይ የተፈጸመው የኃይል ተጠቃሚነት ተግባር ፕሬዚደንት ኦባማ የዘር ልዩነትን በሚመለከት ከዚህ በፊት ከነበራቸው አቀራረብ በተለየ ጠንከር ያለ አነጋገር እንዲጠቀሙ አድርጓል። ብዙ ሰዎች የጥቁር ፕሬዝዳንት መመረጥ እንዲህ አይነት ክስተት ያለፈ ታሪክ እንዲሆን ያደርጋል የሚል እምነት ነበራቸው። ፈርግሰን ከተማ ውስጥ ብጥብጥ የተነሳው ዳረን ዊልሰን የተባለ ነጭ ፖሊስ ማይክል ብራውን የተባለውን መሳሪያ ያለያዘ ጥቁር ወጣትን ገድሎ ፍርድ ቤት ከቀረበ በኋላ በነፃ መለቀቁ ሕዝቡን ስላስቆጣ ነው። ፕሬዚደንት ኦባማ ታዲያ መረጋጋት እንዲኖር ጥሪ ባቀረቡበት ወቅት ፈርግሰን ላይ የተከሰተው ቀውስ በሀገሪቱ ላይ በተደቀኑት ተግዳሮቶች ሰፊ ለውጥ ማድረግ እንደሚያስፈልግ ያስገነዝባል ብለዋል። We need to recognize that this is not just an issue for Ferguson. This is an issue for America. We have made enormous progress. ይህ የፈርግሰን ችግር ብቻ እንዳልሆነ መገንዘብ ይኖርብናል። የመላ አሜሪካ ችግር ነው። ካለፉት በርካታ አስርት ዓመታት ወዲህ በዘሮች መካከል ያለው ግንኙነት ረገድ በጣም ትልቅ መሻሻል ታይቷል። በራሴ ሕይወት ያየሁት ነገር ነውና እንደዚህ አይነት መሻሻል መኖሩን መካድ አሜሪካ ለለውጥ ያላትን ብቃት መካድ ይሆናል። ሌላው እውነታ ግን አሁንም ችግሮች እንዳሉ ነው። የተለየ የቆዳ ቀለም ያላቸው ሰዎች የሚፈጥሯቸው ችግሮች አይደሉም። ተንታኞች እንደሚሉት ፕሬዚደንት ኦባማ በሀገሪቱ ስላለው የዘር ግንኙነት በግልጽ እንዲናገሩ ያነሳሳው የነጩ ፖሊስ በነፃ መለቀቅ ያቀጣጠለው ሀዘንና ቁጣ ብቻ አይደለም። የፕሬዝዳንትነት ስልጣን ጊዜያቸው ሊያበቃ የቀሩት ሁለት ዓመታት ብቻ መሆናቸው ራሱ ስለ ዘር ግንኙነት ውይይት እንዲደረግ በመግፋት የሚያጡት ነገር ስለሌለ ነው ይላሉ ተንታኞቹ። የፕሬዝደንት ኦባማ የቀድሞ ከፍተኛ ረዳት ዳንኤላ ጊብስ ሌገር ያብራራሉ። ፖሊቲካል ሪስክ ኦብቪስሊ ሂስ ናት ረኒንግ ፎር ሪኤሌክሽን ኒሞር ሶ ዳት ሶርት ኦፍ ሚቲጌትድ እንደገና ለመመረጥ መወዳደር ስለማይኖርባቸው የሚደቀንባቸው የፖለቲካ አደጋ አለመኖሩ ራሱ በነጥቡ ላይ እንዲገፉ ያነሳሳቸዋል። ሌላ አደጋ ይኖራል፣ ሁሌም ይኖራል። እዚያ አገር ስለ ዘር ግንኙነት በምታነሳበት ወቅት ችግር መከተሉ አይቀሬ ነው። በዚያም ላይ ይህ ለፕሬዝደንት ኦባማ ከፖለቲካዊ አደጋ ርቆ የሚሄድ ነው ያለፉበትና የግል ጉዳይ ነውና። ፕሬዚደንት ኦባማ ከሁለት ዓመታት በፊትም ትሬቮን ማርቲን የተባለ ጥቁር ወጣት ልጅ ከዘር ጉዳይ ጋር በተያያዘ በአንድ ነጭ በተገደለበት ወቅት የተናገሩት ነገር ነበር። ማርቲን የኔም ልጅ ሊሆን ይችል ነበር በማለት በጥቁር አሜሪካውያን ላይ ያለውን የተዛባ እይታን አመላክተዋል። በአሁኑ ወቅት ግን እንዲህ አይነቱን ሁኔታ ችላ ማለቱ ወደ ከፋ ውጥረትና ብጥብጥ ሊያመራ ይችላል ሲሉ ፕሬዚደንት ኦባማ አስጠንቅቀዋል። በብጥብጡ ላይ ብቻ በማትኮር ችግሩን ከእነሱ ለማራቅ የሚፈልጉ ሰዎች መገንዘብ ያለባቸው ነገር አለ። ይኸውም ችግሩን ለመፍታት ጥረት ማድረግ እንጂ ቀባብተን ለማለፍ መሞከር እንደሌለብን ነው። ዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ማይክል ፎንትሮይ ፕሬዚደንት ኦባማ ዩናይትድ ስቴትስ ውስጥ ስላለው የዘር ግንኙነት የተናገሩት ነገር ከበፊቱ ጠንከር ያለ ቢሆንም በቂ ነው ወይ የሚል ጥያቄ ያነሳሉ። በፈርግሰን ሚዙሪ የተከሰተውና ባስከተለው አንድምታ ምክንያት ነው ፕሬዚዳንቱ በጉዳዩ ላይ እንዲናገሩ የተገደዱት። ስለሆነም በእርግጥ ዝምታውን ሰብረው ተናግረዋል። ሆኖም ባይነሳ ይሻላል የሚለውን እምነት ጥሰው ከተናገሩ አይቀር አንድ ነገር እንዲያደርጉ ተስፋ አደርጋለሁ። ባራክ ኦባማ የሀገሪቱ ፕሬዚደንት ሆነው ሲመረጡ ጥቁሮችንምና ነጮችንም ያቀፉት አሜሪካውያን የአሜሪካ የዘር ግንኙነት ችግር በአብዛኛው ይጠፋል የሚል እምነት ነበራቸው። ይሁንና ፈርግሰን ላይ የተከሰተው ቀውስ ለብዙ መቶ ዓመታት የዘለቀውን የዘር ጠብ ለመፍታት ከአንድ ሰውና ከአንድ ፕሬዝዳንትነት በላይ መሆኑን አሳይቷል። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ ሦስት ሰዓት ተኩል ነው። ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በ25 እና በ31 ሜትር ባንድ በቀጥታ የሚተላለፍላችሁን ዕለታዊ ስርጭት ነው እያደመጣችሁ ያላችሁት። አሁን ከአስተያየቶቻችሁ አንዱን እናሰማችሁ። ቪዎች ባጭሩ፣ በነገራችን ሆ አንዲት ሀና ምትባል ምስኪን ልጅ ተገደለች ተብሎ ኢትዮጵያ ውስጥ አሁን እየተነገረ ነው። በእውነት የሚያስገርመው ግን ይሄ የስርዓቱ መገለጫ ነው። ዛሬ ኢትዮጵያ ውስጥ በእርቃን መደነስ እና በእርቃን መጨፈር፣ እርቃን በአጠቃላይ አንዱ ባህል ሆኗል። ከዛም ባሻገር ይሄ የስርዓቱ መገለጫ ነው። ስነ ምግባር ያለው ፖሊስና አቃቤ ሕግ፣ ዳኛ የለንም እና ራሳች እነዚህ ደግሞ ባለጌዎች ድርሻቸውን እየወሰዱ ነው። ከስርዓት አልበኝነቱ እነ እስክንድር አሁን የታሰሩት ግፍ ሰርተው ነው? ወንጀል ሰርተው ነው? እነ ተመስገን የታሰሩት፣ እነ ርዕዮት ዓለም የታሰሩት፣ እየተደበደቡ እየተቀጠቀጡ የሚሞቱት በዛውነ ስንት ናቸው? እና በአጠቃላይ ህብረተሰቡ በሙሉ መጠየቅ ያለበት ነው። ምክንያቱም የሚታየው ስርዓቱ ስነ ምግባርን ሳይሆን የሚገነባው ስርዓት አልበኝነትን ነው። በአጠቃላይ ኢትዮጵያን ማሰብ የሚገባቸው የዚች ልጅ መሞት ገና ሌሎችንም ይገላል። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ተሳትፎ አድማጮች፣ አሁን በስቱዲዮ ሰዓታችን አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ሁለት ያመለክታል። ርሶሪዎቹን ባጫጭሩ። የኢቦላ መከላከያ ክትባት ለመስራት በሰው ላይ እየተካሄደ ያለው ሙከራ ጥሩ ውጤት እያሳየ መሆኑ ተገለጸ የሙከራው ክትባት የተሰጣቸው ሀያውም ጤናማ ሰዎች የበረታ የሚባል የጎን ጉዳት እንዳላጋጠማቸውና በሀያውም በጎ ፈቃደኞች ላይ የኢቦላ ቫይረስን ለመከላከል እየሰራላቸው መሆኑ ታውቋል የመን ውስጥ በተካሄደ ድንገተኛ ዘመቻ በአልቃይዳ ታግተው ከማዕከል ርቃ በምትገኝ ቀበሌ ውስጥ ተይዘው የነበሩ ስምንት ሰዎች ነጻ መውጣታቸውን የአሜሪካ ጦር ትናንት አስታውቋል። በዘመቻው ውስጥ ተሳትፎ እንደነበረውም አክሎ አመልክተዋል። ነጻ ከወጡት መካከል አንዱ ኢትዮጵያዊ ናቸው። መሳሪያ ያልያዘ ጥቁር ወጣት የገደለው ነጭ ፖሊስ ክስ ሊመሠረትበት አይገባም የሚል ውሳኔ በቅድመ ክስ አጣሪ ኮሚቴ እንደተሰጠ በተጫረው የዘር ገጽታ በያዘ ሁከት ስትናጥ የቆየችው የሚዙሪዋ ፈርገሰን ቀበሌ ያለፈውን ሌሊት በተሻለ ሁኔታ በጸጥታ አሳልፋለች። በሌላ በኩል ደግሞ የሚዙሪ ፈርገሰን ቀበሌ ላይ የነበረው መካረር በትናንትናው ምሽት እንዲህ ረገብ ያለ ቢመስልም የኦሃዮ ግዛቷ ክሊቭላንድ ከተማ ፖሊስ ትናንት ያወጣው አዲስ ቪዲዮ ፖሊሶች አንድ የውሸት ሽጉጥ ይዞ የነበረ የአስራ ሁለት ዓመት ዕድሜ የነበረው ጥቁር ልጅ ተኩሰው ሲገድሉ ያሳያል። የአፍጋኒስታን ውስጥ ካቡል ከተማ አንድ አጥፍቶ ጠፊ የቦምብ ጥቃት አድራሽ እንግሊዝ ኤምባሲ ህንፃ ላይ መኪና እያሽከረከረ ደርምሶ ሲገባ ባደረሰው ጥፋት ቢያንስ አምስት ሰው ገድሏል። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን። አሁን ለዚህ ክፍለ ጊዜ ቀዳሚ ወደሆነው የምሽቱ ልዩ የምስጋና ቀን ቅንብር እናልፋለን። ታንክስጊቪንግ የምስጋና በዓል ለአሜሪካውያን ቤተሰቦች የመሰባሰቢያ ቀናቸው ነው። ለመስቀል በዓል ጉራጌዎች ወደ ትውልድ መንደራቸው በዓሉን ለማክበር እንደሚሄዱ ሁሉ አሜሪካውያን ለታንክስጊቪንግ መሰባሰባቸው ወጋቸው ነው። በዚህ የአብሮነትና የምስጋና በዓል ታዲያ ፍሪዳ ባይጣልም በየቤቱ ተርኪ ያው ለማዳ ጅግራ መሆኑ ነው። ቤተሰቦችም በራት ጠረጴዛቸው ዙሪያ ያሰባስባል። የታንክስጊቪንግን ታሪክ መለስ ብለን ብናይ ለአሜሪካውያን የምርት ጊዜን ማክበሪያ በዓላቸው ነው ሊባል ይችላል። በዓሉ የሚከበረው በኖቬምበር ህዳር ወር ሶስተኛ ሳምንት ሐሙስ ቀን ነው። በዚህ የአብሮነትና የምስጋና በዓል ታዲያ በሚሊየን የሚቆጠሩ አሜሪካውያን ከቤተሰቦቻቸውና ከጓደኞቻቸው ጋር በአንድ ላይ በማዕድ ዙሪያ ይሰባሰባሉ። በዓሉ የተጀመረው ፕሊመት ኮሎኒ ተብሎ ይጠራ የነበረውና ዛሬ ማሳቹሴትስ በሚባለው ግዛት ውስጥ ነው። ከአውሮፓ የመጡት ሰፋሪዎች ለፈጣሪ ምስጋና ለማቅረብ እንዲሁ በገበታ ዙሪያ ተሰባሰቡ። እነዚህ ሰፋሪዎች ፒልግሪምስ በሚል ስም ይታወቃሉ። በ1621 ዓ ም እንደ አውሮፓውያን ዘመን አቆጣጠር ለሦስት ቀናት ያህል በምርት አውድማቸው ከአገሬው የአሜሪካውያን ህንዶች ጋር አብረው በዓሉን አከበሩ። ዛሬ ይሄ በዓል ከትውልድ ትውልድ ሲወርድ ሲዋረድ ቆይቶ በስፋት ይከበራል። በየአመቱ የተርኪ እርባታ ጣቢያዎች ለእርድ የሚቀርቡ ከ240 ሚሊዮን በላይ ተርኪዎችን ወደ ገበያ ያወጣሉ። የገበያ ዋጋቸውም ከሶስት ቢሊዮን ዶላር በላይ ይገመታል። የታንክስጊቪንግ ተርኪ የሚሠራው በዳቦ ፍርፋሪና በቅመም ያበደ በአገሬው ቋንቋ ስታፊንግ የሚሉት ነው። ለማባያ ደግሞ ክራምቤሪ ፍራፍሬ፣ ከጎን ድንች፣ ፎሶሊያና ሌሎች አትክልቶች ቅንብር ብሎ በበሰለው ጅግራ ዙሪያ ይቀርባሉ። ከምግቡ በኋላ ለማጥበቂያ ወይም ዲዘርት የዱባ ብረት ድስት ዳቦ ፐምኪን ፓይ ወይም ፒከን ፓይ ይከተላሉ። ታዲያ በዚህ ዕለት ለምን ይሆን ተርኪ የሚበላው? ተርኪ ማልመድና ማርባትስ እንዴት ተጀመረ? ስለዚህ ጥቂት ልበላችሁ። የተርኪን ታሪክ የሚመረምሩት የግብርና ሚኒስቴር ሠራተኛ ጁሊ ሎንግ እንደሚሉት እንግሊዛውያን ምዕመናን ወደ ፕሊመት ከመምጣታቸው በፊት አሜሪካውያን ተርኪ ይመገቡ ነበር። ሜሶ አሜሪካውያን ሁሌም ተርኪ ይመገቡ ነበር። ሜሶ አሜሪካ ዛሬ የሜክሲኮ ግዛት ነው። ሜሶ አሜሪካውያን ከክርስቶስ ልደት በፊት በስምንት መቶ ዘመን ተርኪ አልምደው ለምግብነት ይጠቀሙ ነበር። የስፔን ቅኝ ገዢ ኮንኪስታዶሮች በ1500 ወደ አዲሱ ዓለም ሲመጡ የለመዱ ተርኪዎችን አገኙ። በአውሮፓ ከሚበሏቸው ዶሮዎች የተርኪው ስጋ በጣም የተሻለ ነበር። ስፔናውያኑ እንደ ፒኮክ ያሉ የዱር ወፎችን ይመገቡ ነበር። በእርግጥ ሲታዩ ላባቸው የሚያምር ቢሆንም ብዙም ሥጋ የላቸውም። የተርኪ ወይም የጅግራ ሥጋ ግን መጠኑ ከፍ ያለና ጣዕም ያለው ነው። ከዛ ስፔናውያኑም በቆሎ፣ ቃሪያና ቲማቲም መብላታቸውን ትተው ተርኪ ማዘውተር ጀመሩ። ወደ አውሮፓ ሲሄዱም ተርኪዎችን ይዘው ሄዱ። በቀጣዮቹ አንድ መቶ ዓመታት ውስጥ ተርኪ ከስፓኝ ወደ ሌሎች የአውሮፓ ሀገሮች ተስፋፋ። ለዘመናት እንግሊዛውያን የዳክዬ ዝርያዎችን ለገና በዓል ይመገቡ ነበር። ተርኪ ወደ አውሮፓ ከመጣ በኋላ ነገሮች ሁሉ ተቀየሩ። እንግሊዛውያኑ በየጊዜው የተርኪው ስጋ ከዳክዬ የተሻለ ነው በሚል የበዓል ማዕዳቸው አደረጉት። ዋጋውም አዲስ ስለሆነና ተፈላጊነት ስላለው ተርኪ መብላት የተሻለ የኑሮ ደረጃ ማመላከቻ ሆነ። በ17ኛው ክፍለ ዘመን እንግሊዛውያን ወደ አሜሪካ ሲመጡ ተርኪ ይዘው ተመለሱ። አዲሶቹ ሰፋሪዎች በመርከብ በ1630 የማሳቹሴትስ ወደብ ሲደርሱ ከብትና ዶሮዎችንም ይዘው ነበር። ከሰፋሪዎቹ አስቀድሞ የመጡት እንግሊዛውያን በአሜሪካ ጫካዎች የዱር ጅግራዎችን ተመለከቱ። እነሱ ተርኪ ከሚሉት የሚቀራረብ ዝርያ ያላቸው ነበሩ። የቱርኪዎቹን ስጋ የሰባና የሚጣፍጥ ነው እያሉ በደስታ ይመገቡት ነበር። ኬትሊን ዎል የቅኝ ግዛት አሜሪካ የምግብ አጥኝ ናቸው። በፕሊመፍ ቤተ መዘክር ውስጥ ይሠራሉ። ጅግራ ወይም ተርኪዎችን በጫካ ማደንም የጊዜ ማሳለፊያ ነበር ይላሉ። ጎህ ሲቀድ ማለዳ ጅግራዎቹ በዛፍ ላይ ቁጭ ብለው ማየት የተለመደ ነው። አዳኞች በጠበንጃ አነጣጥረው እስኪመቷቸው ከተቀመጡበት አይነሱም። ግሩም ጮማ ለመያዝ የማያስቸግር ነጻ ሥጋ መሣሪያና አንድ ቀልሃ ያለው ሁሉ ሲተኩስ ሲበላቸው ወዲያውኑ ቁጥራቸው ተመናመነ። በዚያን ጊዜ የማሳቸሴትስ አገረ ገዢ ዊልያም ብራድፈርድ የተርኪዎቹ ቁጥር መቀነሱ አሳሰባቸው። እንደ አውሮፓ አቆጣጠር በ1640 ዓመተ ምህረት ባሰፈሩት ጽሑፍ በሺ 620ዎቹና 30ዎቹ ዓመታት ሞልተው የነበሩት ሁሉ እንዴት በፍጥነት እንደጠፉ ዘርዝረዋል። በ1640ዎቹ ቁጥራቸው በመመናመኑ የዱር ጅግራዎችን ማልመድ ተጀመረ። መጀመሪያ በሜሶአሜሪካውያን የለመደው ታላቁ የጅግራ ዘር ግን ከምድር ገጽ ሳይጠፋ አይቀርም። እንደ ግብርና ሚኒስትሯ ሰራተኛ ጁሊ ሎንግ አባባል አንዳንድ ተከልለው ጥበቃ የሚደረግላቸው ዝርያቸው የተመናመነ ጅግራዎች አሉ። ነገር ግን የጥንት የተርኪ አባላት የሆነው የዱር ጅግራ ዘር ስለመሆናቸው ማረጋገጫ የለም። የተርኪ ዝርያዎች አሁን በአሜሪካውያን የታንክስጊቪንግ በዓል ለራትነት ይውላሉ። መልካም ታንክስጊቪንግ! የአሜሪካውን አውዳመት የምስጋና በዓል ባህላዊ ምግብነት የምትቀርበውን ተርኪ ወይም የጅግራ ዘርና የምግቡንም አሰራር አስመልክቶ በስቲቭ ባራጎና የተቀናበረውንና ሄኖክ ሰማ ጊዜር ያቀረበውን ዝግጅት ነው ያደመጣችሁት። ዝግጅታችን ይቀጥላል። በዚሁ በዛሬው ምስጋና ዕለት ላይ አተኩሮ ልዩ የግማሽ ሰዓት ዝግጅት ነው ያለን። ኢትዮጵያውያን በአሜሪካ ነው ተከታዩ ዝግጅት። በኢትዮጵያውያን በአሜሪካ ዝግጅትም በአሜሪካ የሚኖሩ ኢትዮጵያውያን ምናልባት በፊት አሜሪካ ውስጥ ይኖሩ የነበሩ አሁን በኢትዮጵያም፣ በሌሎችም የዓለም ክፍሎች የሚኖሩ ኢትዮጵያውያን እና ኢትዮጵያውያን አሜሪካውያን እንደ ባህልም አድርገውታል፣ ብዙዎቹ ይወዱታል። አሁንና አዲሱ አበበ ለኢትዮጵያውያን በአሜሪካ ዝግጅቱ አንዳንዶቹን አነጋግሮ ነበረ። ትናንትና እዚህ ቀርቦ አስተዋውቆናል። አሉላት አስታውሰን፣ ምን እንደሆነ የአዲሱ ዝግጅት። ልክ ነህ ሰለሞን፣ አንተ እንደገለጽከው በሮማ ሲኖሩ እንደ ሮማውያን ሲል ነበር አዲሱ የሚንደረደረው። በዚህ በዩናይት ስቴትስ የሚኖሩ ኢትዮጵያውያን ና ኢትዮጵያውያን አሜሪካውያን እንደ ሀገሬ ሁሉ የምስጋናን ቀን በዓል እንዴት እንደሚያከብሩ ቃኘት ባደረገበት ዝግጅቱ ለቅምሻ ትናንት አሰምተናል። ከጎረቤት ቨርጂኒያ ክፍለ ግዛት የልደታ ማርያም ቤተ ክርስቲያኑን ቄሰ ገበዝ መጋቤ ጥበብ ቀሲስ ብስራት አጥላው ጋረዴንና ከዲሲው የማርያም ቤተ ክርስቲያን ደግሞ ዲያቆን ጥበብ ማሙ ነው ያወያየው። እንግዲህ አዲሱ ራሱ በነገራችን ላይ ዛሬ ሳይኖር እያከበረ ነው። ልክ ነው። ለእኛ ሰጥቶን አላፊነት ማለት ነው። ለአከባበሩ ምናልባት እሱን በተጨማሪ በጋበዝ ነው ነበር፣ ግን ለሁሉም እንግዶች ጋብዘዋልና ትላንት ያስተዋወቀውን እናሰማ ከጥያቄው አስቀድሞ በመጀመሪያ ሁሉን ቻይ ለሆነው ለአምላካችን ደንሁሉ እግዚአብሔር ክብር ምስጋና ድረሰው። ላለው ታንክስ ጊቪንግን ምክንያት በማድረግ የተሰባሰብንበት ዛሬ አይደለም፣ ከዛሬ በፊት ዛሬ ለሁለተኛ ጊዜ ነው። እንዲሁ ተሰባስበናል። ተሰባስበን የምስጋና ምሽት ነው። እግዚአብሔርን እያመሰገን እንዲሁም ደግሞ ተሰባስበን ቤተክርስቲያናችንን ህንፃ ለማሰራት የገቢ ማሰባሰቢያም ጭምር ለማድረግ በዚህ ዙሪያ ነው የተገናኘንበት። የመጀመሪያ ዓመት አደለም አይደለም፣ ሁለተኛ ዓመት ነው። እሺ፣ ምን ምን ተደረገ? እንደ ዋና ዋናውን ቢያነሱልኝ፣ ከዛ ደግሞ በዲያቆን ጥበብ በኩል ያለውን በማርያም በኩል ይነግረኛል። እሺ፣ ታንክስጊቪንግ ምስጋና ምሽት ዘርዘር ብለን እንኳን ባናቀርበው እግዚአብሔር በሰጠን ሁሉ ምስጋና ይገባዋል የሚል ነው ባጭሩ። እንግዲህ ወደ ስዋሚውን ስንሄድ እንግዲህ በሀገሪቱ ላይ ያሉት ሰዎች አንድ ስጦታ ከእግዚአብሔር አግኝተው እግዚአብሔርን ያመሰገኑበት ዕለት እንደሆነ ነው የምንረዳው እና ከዛ በመነሳት እኛም እግዚአብሔር ጤንነቱን ሰጥቶ በሰው ሀገር ላይ በባዕዳን ሀገር ላይ ኑሮን እየኖርን ችግረኛ ወገኖቻችንንና እንዲሁም ደግሞ ቤተሰቦቻችንን እየረዳን ስላለን እግዚአብሔርን ዘውትር እናመሰግነዋለን። ሆኖም ደግሞ በዚህ ዕለት ብዙ ችግረኞች፣ ታማሚዎች፣ ልዩ ልዩ ወገኖቻችን እንዲሁም ደግሞ የሚያስባቸው ያጡ በየበረንዳ ያሉ ስላሉ እነዛን ለመጎብኘት በልደታ ለማርያም ቤተ ክርስቲያን አባላት፣ ምዕመናን በመን ተነሳሽነት ለጥሩ ነገር ለጥሩ መንፈስ በመነሳሳት ይህን በጎ አድራጎት ለማድረግ መቄዶንያ ኖን ፕሮፊት ኦርጋናይዜሽን ካፒታል ቻሪቲ በተባለ ድርጅት ወደ አንድ ሺህ የሚሆኑ ምዕመናንን ችግረኞችን ለመርዳት ችሏል። በዚህ ምሽት ዲያቆን ጥበበ ወደ አንተ ልመለስ እና በእናንተ በኩል ይሄ በዓል ለመጀመሪያ ጊዜ አይደለም፣ ታንክስ ጊቪንግ ሲከበር ቆየት ብሏል እና መቼ ነው የጀመራችሁት? ወደ ዛሬው ፕሮግራም ከመምጣቴ በፊት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ለዛሬ ባጭሩ እንደመነሻነት እኔ ይህን መርሃ ግብር ማካሄድ በርሳ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ከተጀመረ ምናልባት ወደ ሀያ አመት ገደማ ሊሆነው ይችላል። እዚህ ሀገር ከመምጣት በፊት የተጀመረ መርሃ ግብር ነው። መርሃ ግብሩ ከኔ በፊት በነበሩ ወገኖቻችን፣ እህቶቻችን፣ ወንድሞቻችን እግዚአብሔር ለማመስገን እድሉና አቅሙ ከተገኘ ለምንድን ነው ያገሩ ሰዎች ታንክስጊቪንግ ብለው እነሱ እርስ በራሳቸው የሚገናኙበት ቤተሰብ ከቤተሰብ የሚገናኙበት ብለው የዝቀን ሆኖ ከኋላ ለምንድን ነው እኛስ እግዚአብሔርን ህዝቦች ቤታችን ሌላ ነገር እያደረግን በተለያየ መልኩ እናሳልፈው እንችላለን። ለምንድን ነው ቤተ እግዚአብሔር እሱ የሚከብርባት የሚገንባት ቦታ ተገናኝተን የበለጠ አና አመሰግነውም ምክንያት አግኝተን ነው ብለን ብለው የጀመሩት ነው። ወይ እንግዲህ እዚህ ሀገር ካለው ድረስ እስካሁን ድረስ እንደ እግዚአብሔር ፈቃድ ይሄን መርሃ ግብር እየተከታተሉን ያለ ነው። እንደውም ሊቀ ጳጳሳት ሁሉ መጥተው ነበረ አቡነ ዜና ማርቆስ ነፍሳቸውን ይማርና በእውነት መጥተው ሁሉ ትምህርት ሰጥተውን ነበር። ትንቢት ዚህ ይለኛል ትንቢተ ዕንባቆም ነው እንደው የሚያስተላለፉት ያስተማሩት ና ከብቶች በጋጣው ባይገኙ፣ በመስኩም ባይሰማሩ የምትለው ጥቅስ ማለት ነው ና እኔ ግን በእግዚአብሔር ደስ ይለኛል ብለው በዛ በትምህሩም የሆነ ትምህርት አስተምረው እንደነበረ ሌሎችም ሰባኪያን እየተገኙ ትምህርት አስተምረውን ነበር። ና በዚህ መልኩ ተጀምሮ እንግዲህ እንደ እግዚአብሔር ፈቃድ ይሄንን ቀን በታላቅ ሁኔታ እናከብረዋለን። ዝርዝር ሁኔታው በኋላ ምናልባት መናገር ይቻላል። ጀምረው ረጅም ጊዜ ነው ለማለት ነው። መልካም በዛ ውላ ቀጥልህና፣ ዲያቆን ጥበበ፣ ዛሬ እንግዲህ ቀኑ ነው። ምን አደረጋችሁ? አሁን ይሄ ፕሮግራም ሲተላለፍ ኢትዮጵያ መሽቷል። እንኳን ኢትዮጵያ እዚህም ከቀኑ አንድ ሰዓት ወይም ሰባት ሰዓት አልፏል እና ቀደም ብላችሁ ነው እናንተ ያከበራችሁት። ምን ምን ተደረገ? ከዚህ ቀደም እንደሚደረገው ተመሳሳይ ነው ወይስ ደግሞ አዲስ ነገር ነበር ዛሬ? አዎ ብዙ ጊዜ ሰዎቹ የሚመጣው ምዕመኑ እንዳይሰላች የተለያዩ ፕሮግራሞችን ነው የምናደርገው። እንግዲህ አጥር ያለ ስብከት ምናልባት እንግዲህ ሰባኪያን ካሉ በመካከላችን ስብከት እናደምጣለን። ግን ዞሮ ዞሮ የምናደርጋቸው ትምህርቶችና ውይይቶች ሁሉ ከስብከት ጋር የተያያዙ ስለሆኑ አንደኛ እንግዲህ ከስብከቱ ውጪ ምስክርነት ምናልባት ሰዎች እግዚአብሔር ስላደረገላቸው ይመሰክሩበት እ ያርጎልኛል እ ያርጎልኛል መቸም እያንዳንዳችን ብንጠየቅ እግዚአብሔር አላደረገልኝም የሚል ሰው አይኖርም። ስለዚህ እንደውም ልባ አምላክ ዳዊት አምላክ የሆን ለን ያደረግከው ብናገረው ከቁጥር ሁሉ በዛ እንዳለ የምንናገርበት እያንዳንዳችን በእውነት ቃላት የሚያጥረን የምስጋና ነገር አለን እና እግዚአብሔር ስላደረገልን፣ እናቱ መቤታችን ስላደረገችልን የምልጃ ስራዋ ቅዱሳን ጻድቃን ሰማታት ስለተራዱን፣ በዚህ ሁሉ አድሮ የሚሰራው እግዚአብሔር ስለሆነ ስላደረገልን እግዚአብሔርን እናመሰግናለን። ቸር ነውና ምረቱን ለዘላለም ነውና እግዚአብሔርን አመስግኑ እንዳለ መዝሙር መቶ አምስት ቁጥር አንድ ላይ እና እግዚአብሔር እናመሰግንበታለን እና የምስክርነት መርሃ ግብር የጥያቄና መልስ በውድድር መልክ በተለያዩ ቤተክርስቲያናችን ውስጥ የምንመላለስባቸው ህይወት ምን እንደሚመስል ሰባቱ አቋማት፣ ሰባቱ ሚስጥራተ ቤተክርስቲያን፣ የመጽሐፍ ቅዱስ ጥቅሶች በተለያየ መልኩ ከቤተክርስቲያን ታሪክ፣ ከስራተ ቤተክርስቲያን እያውጣጣን በተለያየ መልኩ ሰዎችን ያው እያሳተፈ የምናደርገው ጥያቄና መልስ ምስጋና ጋር የተያዙ ዝማሪዎች እንዲሁም ደግሞ አንዳንድ ጽሁፎች ደግሞ ነበረ ማለት ነው ዛሬ አዎ መልካም መጋቤ ጠበብ በእናንተ በኩል መነሻው ቅድም እንዳልነው ለቤተ ክርስቲያን ግንባታ አስተዋጽኦ ለማሰባሰብ ቢሆንም ቀኑ ደግሞ የተመረጠው በታንክስ ጊቪንግ በምስጋና ቀንነቱ ነው እና ይሄንን ወደፊት እንደው ሰፋ ባለመልኩ ምናልባትም የቅዳሴ ስነ ስርዓት በመጨመር ለምን ምዕመናን ሕዝበ ክርስቲያኑ በቅዳሴ ጊዜ የበለጠ ሊሰባሰብ ይችላል እና ጥሩ ማመስገኛ ጊዜ ይሆናል። እና ሰፋ ለማድረግ እቅዳላችሁ ወደፊት ምን ምን አስባችኋል? እንግዲህ በጣም ጥሩ ጥያቄ ነው፣ የተገባም ነው። እግዚአብሔር መቼም ሌት ተቀን እየተመሰገነ ያለው ይመሰገናልም፣ ሲመሰገን ይኖራል ነገር ግን በዛ እለት ለየት የሚያደርገው እንግዲህ እዚህ ላይ የምንመለከተው መቼም የሃያ አመት ልምድ ካላቸው ጋር ዛሬ እኛ ያው መቼም አንገጥመም፣ መቼም ጀማሪዎች ስለሆንን አንዱ አመት አልፏል ተሞክሮ ሁለተኛው አመት ጥሩ ነው። ዋናው መጀመሩ ነው። ጊዜ ደግሞ እግዚአብሔር ይመስገን የሚሆነውን በሂደት ተማክረን የምናደርገው እናደርጋለን። ነገር ግን በዚህ ሁሉ ትልቁ የራሱ ቤተክርስቲያን ሲኖረው ሰፋ ያለ ጊዜ ሲኖር እውነት ሁሉም ነገር ለማከናወን እንችላለን የሚል እምነት አለኝ። ሊያቆንጥበበ ዛሬ የቅዳሴ ስነ ስርዓት አልነበረም። መልካም ነገር ይመስለኛል። የቅዳሴ ስርዓት ለምን አይታከልበትም? የበለጠ ምስጋና ነው ብዬ ነው። በጣም ትልቅ ነው። ትልቅ ነው። ቅዳሴ ራሱ ምስጋና ነው፣ ማመስገን ነው። እና እንግዲህ እንደ እግዚአብሔር ፈቃድ እኛ የተፈጠር ነውም አላማው መጀመሪያውም እግዚአብሔር ለማመስገን ነው። ለምንም አላማ የለንም። ደግሞ በእውነት ይቅርታ አቋረጥኩ እንጂ የብዙ ቦታ ስራ ስለማይኖር ምዕመናን እኔ እንደማየው እዚህ ቤተ ክርስቲያን በተለይ በስራ ቀን እንኳ ቢሆን ቅዳሴ ካለ መጥቶ ያስቀድሳል፣ ይጸልያል። እና የዛሬው ቀን ደግሞ ምቹ ነበር እና ምናልባት እንደው ይታሰብበታል ወይ ለማለት ነው። አዎ እንግዲህ መቼም የኛ የልጆች ስራ ወደ አባቶች ማቅረብ ነው ሀሳቡ። እነሱ ደግሞ ውሳኔ ላይ የመድረሱ ጉዳይ ስርአቱን የመከተል ጉዳይ ነው። እንደ እግዚአብሔር ፈቃድ እንግዲህ እንደዚህ አይነት ቀን በሚሆንበት ጊዜ አባቶቻችን እነሱ እንግዲህ ተነጋግረው ቁጭ ብለው አይ እውነት ነው ሀሳብ መጥቷል። ለምንድን ነው በቅዳሴ ይህን ነገር የማናሳልፈው? ብናመሰግን የበለጠ እንጠቀማለን እና ዲያቆናቱም ካህናቱም ይኖራሉ፣ ተነጋግረን ይሄን እናደርግ የሚሉት እነሱ ስለሆኑ እንግዲህ መንፈሳዊ ክፍሉ ሀሳቡን አቀርባለሁ። ጥሩ ሀሳብ ነው የሚደግፍ ሀሳብ ነው ለማለት ነው ሲያስጠይቅ ቀሲስ በስርዓት መጋቤ ጥበብ ቀሲስ በስርዓት ቀደም ሲል የአስተዋጽኦ ቤተ ክርስቲያኑን ለመገንባት የሚደረግ አስተዋጽኦ መነሻ እንደሆነ ሰበቡ ደግሞ ያው የታንክስ ጊቪንግ በመሆኑ እሱን ተናግረናል። እና የራስ ቤተ ክርስቲያን ሲኖር ሰፊ ቦታ ሲኖር ብንቀድስም ብንሰበሰብም እንደልባችን ብለዋል። እና ምናልባት ይሄ ለቤተ ክርስቲያን ግንባታ የምታደረጉት ጥረት ተሳክቶ መልክ ሲይዝ የዛ ላይ ድረስ ይሆናል። እንደው ካነሳ ነው። ዘንዳ ከርዕሳችን እንዳንወጣ ብዬ ነው ወደኋላ ያደረግኩት። በቂ ተሰባሰበላችሁ፣ ሰው በደንብ መጣ፣ አስተዋጽኦ አደረገ። አዎ መቼም እንግዲህ ሰው አንድ የሆነ ግምት ይዘው ይነሳል። ያ ግምት መቶ በመቶም ባይሆን፣ መቼም እንደተጠበቀውም ባይሆን፣ በአግባቡ ነገሮች እግዚአብሔር ይመስገን ብዙ ህዝብ ተገኝቷል። ያሳለፍንበት ጊዜ አጭርም ሰዓት ቢሆን እንዲሁም ደግሞ ክሪስታል ሲቲ ነበር ነበርና ብዙ ሰፋ ያለ አዳራሽ ነበረ። ብዙ ሰው ተገኝተዋል። ተስፋ በግምታችን ረግታችኋል። እርካታ ነው፣ መልካም ነው። ዲያቆን ጥበበ ማሞ በጣም አመሰግናለሁ። መልካም በዓል እንዳሳለፋችሁ ተስፋ አረጋለሁ። የዓመት ሰው የበለን እግዜር ይስጥልኝ። መጋቤ ጥበብ ቀሲስ ብስራትም እንዲሁ እግዚአብሔር ይስጥልን። አመሰግናለሁ ስለ ጊዜያችሁ። እግዚአብሔር አክብርልን ይህን ሀሳብ በእውነት ትኩረት ሰጥቶ ስለ መራግበሩ ስለከፈቱልን ማለት ነው። ዋናው አላማው ነው ረንድ ሰው አንድ ሰው ለአመስ ግን አሁን እኮ በጣም በጣም ብዙ የሚያመሰግንበት ምክንያት አለውና እድሉ ካለ ቦታው ካለ አቅሙ ካለ ሌላ የሚያባክነውን ነገር ገታ አድርጎ ብዙ ነገሮቻችን ችግሮቻችን የሚፈቱት በሀገርም በወገንም በቤተሰብ ያለው ችግር የሚፈታው ነገር እግዚአብሔርን ስናደምጥ እና እንደ ቃሉ መኖር ሲንችል ብቻ ነው እና ይህንን እድል ባገኘ ነው አጋጣሚ ሁሉ እንጠቀምበት እና እግዚአብሔር እናመስግነው በማለት ነው እንግዲህ የመራ ግብር በየአመቱ የተካሄደ ያለውና ተመስገን ነው ይህን እንኳን እድል ሰጥቶን በጣም አመሰግናለን በጣም መሰግን ስላደረገን እግዚአብሔር አክብርልን እግዚር ይስጥልን እንግዲህ ቀሲስ ደግሞ ይህንን እድል ላዘጋጁ ላዘጋጃችሁት ክፍሎች ለቪኦኤ በእውነት በጣም ትልቅ ነገር ነው ወደፊትም እንዲሁ ተለመደ ስራችሁ እንደሆነ ቢታመንም ቀላል ነገር አይደለም፣ እና በእውነት ጥሩ ስራ ነው የተሰራው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እንላለን። በእውነቱ እንዲህ እንዲህ አይነቱ ነገር ይሄ የብዙሀን ድምፅ መተላለፊያ የሆነው ክፍል ወደፊትም እንደ ሰፋ ያለ አየር እየሰጠ እንቅስቃቸውን ቢያደርግልን በእውነት በጣም ከልብ እመኛለሁ ነው የምለው። ብዙ ነገሮችን ጊዜ የምናጠፋበትን ሁሉ ላልተማረ፣ ላላወቀ የምናሳወቅበት መንገድ ይሆናልና ይሄ በእውነት ይቀጥል የሚባል ነው። ቀጣዩም ዘመን እንዲሁ ደግሞ እንድንገናኝ ብቃን እላለሁ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን፣ አሜን። እግዚአብሔር ይስጥልን። መልካም ጊዜ። እንግዲህ እንደ ቤተ ክርስቲያን ቋንቋ ቃለ ሕይወት ያሰማልን። የምስጋናው ቀን ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ሰለሞን፣ ለወትሮ የምንመርጠው የሙዚቃ ዝግጅት ዛሬ እለቱን የተመለከተ ነው። ቅድም ቅምሻ ተሰምተዋል። በሄኖክ ዝግጅት ላይ ተመሳሳይ ዜማ ነው የምንጋብዘው። ስለዚህ አሁን ሰፋ አድርገን ሰፋ አድርገን ሙሉን እንጋብዝ ወደ ኤዲቶሪያል ከመመለሳችን በፊት Pumpkin pies, the years they catch you by surprise. The season's joy is at your door. There's so much to be grateful for. So much you have, there is so much more. ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የየሀገሮችን ዓመታዊ የሰብአዊ መብቶች አያያዝ ሪፖርት ባለፈው ወር መጨረሻ ላይ ይፋ አድርጓል። ሪፖርቱ በዓለም ዙሪያ ያሉ ሁለት መቶ የሚሆኑ ሀገሮችን የሚያካትት ሲሆን በዩናይትድ ስቴትስ ምክር ቤት የተደገፈ ነው። ውጭ ጉዳይ ሚኒስትር ጆን ኬሪ እንደተናገሩት የሰብአዊ መብቶች ሪፖርት ዝም ተብሎ ለይስሙላ የሚቀርብ አይደለም። ሪፖርቱ በደንብ የተሟላ፣ በሙሉ እምነት ላይ የተመሰረተ ወገናዊ ያልሆነና በዓለም አቀፍ ደረጃ ሐቀኛ የሰብአዊ መብቶች አያያዝን የሚመረምር ነው። በተለያዩ የዓለም ግዛቶች ያሉ መንግሥታት እያንዳንዳቸው አሁንም የዜጎችን ዓለም አቀፍ በነጻ የመሰብሰብና የመደራጀት መብቶች እየገደቡ ናቸው። ዛሬም የፖለቲካ ተቃውሞዎችን ለማፈን አዳዲስ ሕግጋት በማውጣትና ሰላማዊ የተቃውሞ እንቅስቃሴዎችን በኃይል በመጨፍለቅ ቀጥለዋል። ብዛት ያላቸው መንግሥታት የዜጎችን ሐሳብን በነፃነት የመግለጽ መብት መንፈግ አላቆሙም። ጋዜጠኞችንና መገናኛ ብዙሃንን ኢላማ በማድረግም የፖለቲካ ትችቶችን እንዲሁም ተቃዋሚዎችን ይቆጣጠራሉ ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የመንግሥታቱ የጸጥታ ኃይሎች ሰላማዊ ሰልፈኞችንና ተቃዋሚዎችን በሕገ ወጥ መንገድ እየያዙ ያስራሉ፣ በኃይል እያስገደዱ ሴቶችና ልጃገረዶችን ይደፍራሉ፣ ሰቆቃ ይፈጽማሉ፣ አልፈውም ይገድላሉ። ይህን ሁሉ ወንጀል ፈጽመውም መንግስታቱ ተጠያቂ ስለማያደርጓቸው በነጻ ይንቀሳቀሳሉ። ብዛት ያላቸው መንግስታት የዜጎቻቸውን ደህንነት መጠበቅ እየተሳናቸው ለጉልበት ብዝበዛና ጤናማ ላልሆነ የሥራ አካባቢ ስለሚጋለጡ ለህልፈት ይዳረጋሉ። ሠራተኞች በኅብረት ለመደራጀት የሚያደርጓቸው ሙከራዎች ጥበቃ ስለሚነፈጉና መንግሥታቱም ጣልቃ እየገቡ ስለሚያዋክቧቸው መሪዎቹ ለጥቃት ይጋለጣሉ ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ ለሁለንተናዊ የሰብአዊ መብቶቻቸው መከበር በቆሙ ወገኖች ስም ያለ አንዳች ማናለብኝነትና ያለ ይቅርታ ድምፃቸውን ማሰማቷን ትቀጥላለች ሲሉ ውጭ ጉዳይ ሚኒስትር ጆን ኬሪ የተናገሩትን ጠቅሷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ሰለሞን ዝግጅታችን ሊያበቃ ነው። አሁን የምስጋና ቀን በዓል በመልካም ሁኔታ እንዲጠናቀቅ የሚያከብሩት ሁሉ መልካም በዓል እያለ መልካም የምስጋና ቀን እንመኛለን። ከምስጋና ቀን ሙዚቃ ጋር እንተዋቸው። እስከ ዝግጅታችን ፍጻሜ የትግርኛ ዝግጅት ይቀጥላል። መልካም travel home Blessed that we are able Grateful for this sheltered place With light in every window Say welcome welcome share this feast Come in